የአሜሪካ ድምፅ ራዲዮ ጣቢያ ነው። ዘጠኝና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 3 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳነች ፍስሀዬ ነን። በአፋር ብሔራዊ ክልላዊ መንግስት አሳይታ፣ ዱብቲ አካባቢ በተጣለ አደጋ ብዙ ሰው ተገድሏል። በመትረየስም በቦምድን በላውንችር ኃይለኛ እንትቶክስ ከፍቶ ብዙ ህፃን ብዙ አረጋውያን ብዙ ሴቶች የሞቱም አሉ የቆሰሉም አሉ። በአፋር ክልል የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊ ናቸው። የኢትዮጵያ መንግስት ግን የጅቡቲ እጅ አለበት የሚባለውን አስተባብሏል። በአብይ ርዕስ ዘገባ ይዘናል። የአማራ ክልል ጠቅላይ ፍርድ ቤት በሰኔ 15ቱ ጥቃት ተጠርጥረው ተይዘው የነበሩ ከፍተኛ መኮንኖችን በዋስ ለቀዋል። በዜና እንመለስበታለን። በመጽሔት ክፍለ ጊዜም ተይዟል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው በአማራ ክልል ሰኔ 15 2011 ዓ ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ መሪዎች መካከል ሶስቱ በ10 ሺህ ብር ዋስ ተለቀዋል። ዛሬ ማምሻውን የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራማሞ የክልሉ ህዝብ የደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበላ ማረና የሚሊሻ ጽህፈት ቤት ኃላፊ የነበሩት ኮሎኔል በአምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቢ ሕግ አቶ ኢዮብ ጌታቸው ለአሜሪካ ድምፅ መግለጻቸውን አስቴር ምስጋናው ከባህር ዳር ዘግባለች። ሙሉ ዘገባ በመጽሔት ክፍለ ጊዜያችን ይቀርባል። በደቡብ ክልል ኮንታ ልዩ ወረዳ በደረሰ የመሬት መንሸራተት አደጋ 23 ሰው መሞቱን የልዩ ወረዳው አስተዳደር አስታውቋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የልዩ ወረዳ አስተዳድር ባህል ቱሪዝምና መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታከለ ተሱ አደጋው የደረሰው ጥቅምት 22 2012 ዓ ም ከሌሊቱ አስር ሰዓት አካባቢ መሆኑን ተናግረዋል። በዚህ አደጋም ወደ አምስት የአባወራ ቤቶች ሙሉ በሙሉ አባወራው የለም እንጂ አንድ እናት ከሁለት ልጆቿ ጋር አብራ በተኛችበት ነው አደጋው የደረሰባት። እነዚህ ህጻናትም የአንዱ የሁለት አመት ህጻን ነበረ። አንደኛው ደግሞ የአምስት አመት ህጻን ነው። ከሁለት ልጆቹ ጋር አንድ እናት መውጣት ትችላለች። የፖሊስ አባልም አስክሬኑ ተገኝቶ ወጥቷል። በልዩ ወረዳው አማያ በተፋለ ቀበሌ በሚገኙ መኖሪያ ቤቶች ላይ በደረሰው በዚህ አደጋ ህይወታቸው ያለፈባቸው ሰዎች ተኝተው ሳለ ከሌሊቱ አስር ሰዓት በኋላ በጣለ ከፍተኛ ዝናብ እንደሆነም ተናግሯል። እስካሁን ባለው ሂደትም የአስራ ሶስት ሰዎች አስክሬን በሰው ጉልበት ተቆፍሮ መውጣቱን ቀን ትላንት ሰባት ሰዓት ተኩል እስከ ዘጠኝ ሰዓት ድረስ ከፍተኛ ዝናብ ነበር። ማታ ደግሞ መጠነኛ ዝናብ ነበረ። ለሁለት ሰዓት የዘነበ መጠነኛ ዝናብ ነበር እና በዚህ መሀል ነው አስር ሰዓት ከአስር እስከ አስራ አንድ ሰዓት ባለው ጊዜ ሌሊት ላይ ነው ነገር ተፈጽሞ፣ ያው እኛም ደርሰን ጨለማም ነበረ፣ ምንም ቦታውንም ማወቅ ስላልቻልን ከነጋ በኋላ ነው እንግዲህ እርዳታ ለማድረግ ሙከራ ነው። መንደሩ ሜዳ ላይ ነው። አሁን ተራራው ከላይ ከመቶ ሀምሳ ሜትር ርቀት በላይ ያለው ተራራ ነው። ቢያንስ እንደ አምስት መቶ ሜትር ያክል አንሸንዶ መጥቶ ነው ቦታው አንስቶ ወደ ታች ወስደው፣ እንደገና ከላይ የመጣውም ድንጋዩም አፈሩም ተንሸራቶ ሙሉ አሁን እየተቆፈረ ያለ ቢያንስ፣ ወደ ታች ሰውን ለማግኘት እየቆፈሩ ና እያነሱ ያሉት ቢያንስ ሶስት ሜትር በላይ እየቆፈሩ ነው። አሁን እነዚህ አስክሬኖቹን ያወ ያመጡት ቀጥሎ፣ ያው እንግዲህ ከዛ በላይም የተቀበረ ያለ የቀሪዎችን አስክሬን የመፈለግ ስራ የቀጠለ ሲሆን ቁጥራቸው በውል ያልታወቁ እንስሳትም የአደጋው ሰለባ ሆነዋል ነው የተባለው። ለአሜሪካን ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። በአፋር ብሔራዊ ክልላዊ መንግስት አሳይታ፣ ዱብቲ አካባቢ የውጭ አገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትላንት በስቲያ ሰነዘሩት በተባለው ጥቃት በርካታ ሰዎች መገደላቸውንና መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። በጥቃቱ 17 ሰዎች መገደላቸውንና 34 ሰዎች መቁሰላቸውን የአፋር ወረዳ አስተዳደር ለአሜሪካ ድምፅ አረጋግጧል። በሌላ በኩል የአፋር ክልል የወንጀል መከላከል ዘርፍ ምክትል ኮሚሽነር አህመድ ኡመድን ጠቅሰው የዘገቡ የአገር ውስጥ መገናኛ ብዙሀን ሦስት ህጻናትና አራት ሴቶችን ጨምሮ የተገደለው ሰው ቁጥር 16 መሆኑን ዘግበዋል። ሙሉ ዘገባ በዐብይ ርዕሳችን ይቀርባል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶማሊያ መንግስትና ሶማሊያ ያለው የአፍሪካ ህብረት ጥምር ኃይል በአልሻባብ ላይ ጫና ማሳደራቸውን እንደሚቀጥሉ በሶማሊያ እጅግ የከፋው ነበር የተባለ የአሸባሪዎች ጥቃት የደረሰበት ሁለተኛ ዓመት ዛሬ ሲታሰብ አስታውቀዋል። የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፎርማጆ ተብለውም ይጠራሉ። ያወጡት መግለጫ የጽንፈኛውን ቡድን ሴራዎች ለመጋፈጥ የመንግሥቱ ወታደሮች እንቅስቃሴዎችን አጠናክረዋል ይላል። ጽንፈኛው ቡድን ለምሕረት የለሽ ጥቃቶቹ እንደ መንደርደሪያ የሚጠቀምባቸውን ሰፈሮች ወታደሮቹ ደምስሰዋል ሲል መግለጫው ገልጿል። ወታደሮቹ በጽንፈኛው ቡድን የተያዙ ግዛቶችን ነጻ አድርገዋል ይላል የፕሬዝደንቱ መግለጫ አክሎ በሶማሊያ የአፍሪካ ሕብረት ጥምር ኃይል ምክትል አዛዥ ሳይመን ሙሎንጎ በበኩላቸው አሸባሪዎች የሚያደርሱት ጥቃት ሰላምና የበለጸገ መጻኢ ዕድል ከማምጣት ሶማሊያን ሊያግዳት አይችልም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቱርክ የኩርድ ተዋጊዎችን ለመውጋት ስትል ሰሜን ኮሪያን በመውረሯ ትልቅ ማዕቀብ እጥልባታለሁ ሲሉ ዛሬ ቃል ገብተዋል ከኩርዶች ጋር ሆነው እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ሲዋጉ የነበሩትን የአሜሪካ ወታደሮችን ማስወጣታቸው ግን ተገቢ ነው በሚለው እምነታቸው ላይ እንደ ጸኑ ናቸው። ሰዎች የሰሜን አትላንቲክ አልኪዳን ሀገሮች ድርጅት ኔቶ አባል ከሆነችው ቱርክ ጋር እንዋጋለን ብለው ያስባሉን ካሉ በኋላ ትራምፕ ማቆሚያ የሌላቸው ጦርነቶች ያከትማሉ ሲሉ በትዊተር አስገንዝበዋል። እዛ እንድንቆይ የሚፈልጉት ሲጀመር ወደ መካከለኛው ምስራቅ ንትርክ ያስገቡን ሰዎች ናቸው ብለዋል ቱርካውያኑ ተዋጊዎች እኛን ለማስገባት ሲሉ አንዳንድ እስላማዊ መንግስት ነኝ የሚለው ቡድን አባላትን ከእስር እየለቀቁ ሊሆን ይችላል ነገር ግን ቱርክና የአውሮፓ ሀገራት በቀላሉ ሊይዟቸው ይችላሉ ብለዋል ፕሬዚዳንት ትራምፕ ትራምፕ በአንካራ ላይ የኢኮኖሚ ማዕቀብ ለመጣል ተቃዋሚዎቹ ዲሞክራቶች ከሚገኙባቸው የምክር ቤት መሪዎች ጋር እየመከሩ መሆናቸውን ትላንት ተናግረዋል። በሩሲያና በአውሮፓ ጉዳይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከፍተኛ ረዳት የነበሩት ፊዮና ሂል ለተወካዮች ምክር ቤቱ ዛሬ በዝግ ስብሰባ ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪያ ዮቫኖቪች ባለፈው ግንቦት ከሥራ ስለተባረሩበት ምክንያትም ይናገሩ ይሆናል የሚል ግምት ቀደም ሲል ሲሰማ ቆይቷል። ቃላቸውን የሰጡት በትራምፕ ላይ ክስ ለመመስረት ይቻል እንደሆነ ከሚካሄደው የተወካዮች ምክር ቤቱ ምርመራ ጋር በተያያዘ ነው። ሰሜን ኮሪያ ማንኛውንም ዓይነት የግልግል ማስተካከል ከማድረጓ በፊት ዩናይትድ ስቴትስ ሁሉንም ነገር ማከናወን አለባት ማለቷን በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር ሄሪ ሃሪስ ዛሬ ታትሞ በወጣ ቃለ መጠይቅ ተናግረዋል። ሃሪስ ይህን ያሉት ዶንግ አልኢቦ ለተባለው የደቡብ ኮሪያ ጋዜጣ ሲሆን ሰሜን ኮሪያ ባለፈው ሳምንት ከዩናይትድ ስቴትስ ጋር የተደረገውን የኒውክሌር ንግግር ረግጣ ከወጣች ወዲህ የዩናይትድ ስቴትስ ባለሥልጣን ተጨባጭ ምላሽ ሲሰጡ ለመጀመሪያ ጊዜ ነው። ሰሜን ኮሪያ ለንግግሩ መቋረጥ ዩናይትድ ስቴትስን ተጠያቂ አድርጋለች። ሃሪስ በስዊድን መዲና በተደረገው ንግግር እንዳልተገኙ ቢገልጹም ለንግግሩ አጣብቅኝ ውስጥ መግባት ተጠያቂዋ ሰሜን ኮሪያ እንጂ ዩናይትድ ስቴትስ አይደለችም ብለዋል። በኔ አመለካከት ዩናይትድ ስቴትስ ምንም ነገር ከማድረጓ በፊት ሁሉንም ነገር ማድረግ አለባት የሚል ጥያቄ ሰሜን ኮሪያ አቅርባለች ማለታቸው ተጠቅሷል። ምን ማለት እንደሆነ ግን አላብራሩም። ሰሜን ኮሪያ በበኩሏ የረጅም ርቀት ቦሊስቲክ ሚሳይሎች ወይም የኑክሌር ሙከራ ማድረጉን ለመቀጠል ዝታለች። ዩናይትድ ስቴትስ ለቀቅ ያለ አያያዝ እንዲኖራት እስከ ዓመቱ ማብቂያ ጊዜ ገደብ ሰጥታለች። በሁለቱ ወራት ተኩል ውስጥ ማለት ነው። በዓለም ዙሪያ ድህነትን ለመቀነስ የሚካሄደውን ትግል ሊያግዝ ይችላል ለተባለ ጥረት ሦስት የምጣኔ ሀብት ጠበብት የኖቤል ሽልማት ተሰጥቷቸዋል። ሽልማቱን ትውልደ ህንድ ለሆኑት አሜሪካዊ አብሂጅት ቤኔርጂ፣ ለትውልደ ፈረንሳይ አሜሪካዊት ኤስቴር ዳፍሎና ለአሜሪካዊው ማይክል ክሬመር መሰጠቱን የስዊድኑ የኖቤል ሮያል አካዴሚ አስታውቋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 3 2011 ዓ ም ምሽት ፕሮግራም ነው። የኖቤል የሰላም ሽልማት ምንነትና አንድምታዎቹ ዶክተር አብይ ሽልማቱን ያገኙት እውነት ከሆነ ስህተቶችን በማረም ነው። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ብሩህ ራዕይ ያቅደዋል ነው ሆነ ያሳይቀው። ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራል። ይሄ ሽልማት በእርግጥም በኖርዌጂኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው ነገር ግን ሀገር ውስጥ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ወጡ ይችላሉ የሚባለበት ወቅት ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው። የቀደሙት አቶ አባተ ካሳ፣ ሁለተኛው አቶ ክቡር ገና ናቸው። ጠቅላይ ሚኒስትር አቢይ አህመድ የዘንድሮው የኖቤል የሰላም ተሸላሚ የመሆናቸውን አንድምታ አስመልክቶ ከሰጧቸው ግምገማዎች የተወሰደ ነው የሰማችሁት ድምፅ። በዚህ ምሽት ዝግጅታችን ለትንታኔ ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአፋር አይሳ ኢታ ዱብቴ አካባቢ የውጭ አገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትናንት በስቲያ ያሰነዘሩት በተባለ ጥቃት በርካታ ሰዎች መገደላቸውን፣ መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። በጥቃቱ 17 ሰዎች መገደላቸውንና 34 ሰው መቁሰሉን የአፋር ወረዳ አስተዳደር ለአሜሪካ ድምፅ አረጋግጧል። መስፍን አራጌ ዝርዝሩን ይዟል። ወደ አካባቢው በስልክ ደውዬ ያገኘኋቸው አስተያየት ሰጪዎች እንደሚሉት በአፋ አምቦ አካባቢ ገረኒ ልዩ ስሙ ኦብሎ በተባለው ቦታ ነው ጥቃቱ የተሰነዘረው። ተሰነዘረ ስለተባለው ጥቃትና ስለደረሰው ጉዳት እንዲነግሩኝ አፋ አምቦ ወረዳ አስተዳዳሪ አቶ ሁሴን አሊን በስልክ ጠይቄያቸው ነበር። ከሌሊቱ አስር ሰዓት ላይ የሶማሌ ልዩ ኃይልና የጅቡቲ ኢሳ አብሮ ተቀነባብሮ ተቀናጅቶ መጥቶ ቤቱም አንድ ወጣትም እንስሳም ያለበት ቦታ ላይ ኃይለኛ ተቶ በትልቅ መሳሪያ በመትረየስም በቦምብ በላውንችር በላውንቸር ኃይለኛ እንትቶክስ ከፍቶ ብዙ ህፃን ብዙ አረጋውያን ብዙ ሴቶች የሞቱም አሉ የቆሰሉም አሉ። በጥቃቱ ጉዳት ደርሶባቸዋል የተባሉ ሰላሳ አራት ሰዎች በአሳይታና ዱብቲ ሆስፒታሎች ህክምና እየተደረገላቸው መሆኑንና የተወሰኑት ደግሞ ወደ መቀሌ ሆስፒታል መላካቸውን ጠቁመዋል። የሞቱት አስራ ሰባት ነው አራቱ ሴት፣ አንድ ህጻን የስድስት ወር ህጻን ሌላው ዋንድ ሆኖ ጎልማሳም አለ፣ መካከለኛም እድሜ አለ፣ ወጣትም አለ። እስከ አስራ አራት እስከ አስራ ሁለት እድሜም አለ፣ ሽማግሌዎችም አሉበት። የሟቾቹን ቁጥር ወደ ሀያ አንድ ከፍ የሚያደርጉትም አሉ። በአንጻሩ የአፋር ብሔራዊ ክልላዊ መንግስት ወንጀል መከላከል ምክትል ኮሚሽነር አህመድ ኦመድ በጥቃቱ አስራ ስድስት ሰዎች መሞታቸውን ለሀገር ውስጥ መገናኛ ብዙሀን ገልጸዋል። የአካባቢው ነዋሪ በወሰደ የመከላከል እርምጃም ጥቃቱን ከፈጸሙት አካላት ከአስር በላይ የሚሆኑት መገደላቸውን ተናግረዋል። ከነሱ የሞቱ ሰዎች ላይ የለበሱት ሚኒስቴሪም ተገኝተዋል። የሶማሌ ልዩ ሀይል ሚኒስቴሪ የሶማሌ ልዩ ሀይል መታወቂያ የጅቡቲ ደግሞ የጅቡቲ ሚኒስቴሪና የጅቡቲ መታወቂያ የጅቡቲ ሪፐብሊክ አይዲ ይላል። እና በዛ ነው መረጃ ልናገኘታል ነው። እጃችን ላይ ነው መረጃቸው። በጥቃቱ ጉዳት የደረሰባቸውን ወደ ህክምና ለማድረስ በስፍራው ተገኝቼ ነበር ያሉት አስተያየት ሰጪ አየውት ያሉትንም መረጃ እንዲህ አክለዋል። ጥቃት አድርሶ ሲመለሱ በአፋር ህዝቦች ተይዘዋል። መኪኖቹ የሱማሌላንድ የመኪና ተገኝተዋል። ታርጋ የያዘ ከሞቱት ውስጥ ደግሞ የጀቡቲ ወታደሮች አሉ። ደግሞ ሙሉ የጀቡቲ ወታደር የጫነች መኪና አቃጠሉት አፋሮቹ። መንገድ ላይ የተያዘ መኪናም አለ። አሁን አካባቢውን በጣም ስጋት ላይ ይገኛል። ያው እንግዲህ እንስሳ ብዙ እንስሳ ሙቶ ብዙ እንስሳ ደግሞ ወደ ጫካ ሲቶከት በሮ ወደ ጫካ ገብቶ የጠፉም አሉ። እነዛን ለመፈለግም መርቶ ቁጭ ብሎ እየቦቷል። የገባ ማለት ትናንትና ተክልል አመራ ተግዳሮችም ገብቶ ያ ቦታ ድረስ አይቶ ያዩማሉ ጸጥታ ሀይሉ ወደ እናንተ አልመጣም አልመጣም አልመ የኢትዮጵያ ዜና አገልግሎት ዛሬ የምክትል ኢታማዦር ሹም ጽሕፈት ቤት ኃላፊ ኮሎኔል ተስፋ አያሌውን ጠቅሶ እንደዘገበው የጅቡቲ ጦር የኢትዮጵያን ድንበር ተሻግሮ በአፋር በኩል ጉዳት አድርሷል የሚለው ወሬ እውነት አይደለም። ጅቡቲም ኢትዮጵያን የመውረር ሀሳብ እንደሌላትና የሁለቱ ሀገራት ወዳጅነትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ይሁን እንጂ በአካባቢው በግጦሽ በውሃ በሌሎች ምክንያቶች አልፎ አልፎ ግጭት እንደሚፈጠር የተናገ የተናገሩት የምክትል ኢታማዦር ሹም ጽሕፈት ቤት ኃላፊ በክልሉ ዜጎች ላይ የደረሰውን ጉዳት የመከላከያ ሰራዊት እያጣራ ነው ማለታቸውን ይዚያ ዛሬ ዘግበዋል። የሚመለከታቸውን የክልሉን አመራር ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው የምመለስበት ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ሰኔ 15 2011 ዓ ም ከደረሰው ጥቃት ጋር በተያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ መሪዎች መካከል ሦስቱ በ10 ሺህ ብር ዋስ ተለቀዋል። ዛሬ ማምሻውን የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራማሞ የክልሉ ሕዝብ ደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማረና የሚሊሻ ጽፈት ቤት ኃላፊ የነበሩት ኮሎኔል በአምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቤ ሕግ አቶ ኢዮብ ጌታቸው ለአሜሪካ ድምፅ መግለጻቸውን አስቴር ምስጋናው ከባህር ዳር ዘግባለች። አቃቤ ህግ አቶ ኢዮብ ዛሬ በፍርድ ቤት የነበረውን የዋስትና አሰጣጥ ሂደት ያብራራሉ። ብርጋዴር ጄኔራል ተፈራ ማሞ፣ ኮሎኔል አለበል አማረና ኮሎኔል በአምላኩ አባይ የሚባሉ ተጠርጣሪዎች የዋስትና ጥያቄ ለፍርድ ቤቱ ሐሙስ ዕለት በ29 አንድ 2012 ዓ ምት አቅርበው ነበር። መዝገቡን መርምሮ ከኃላፊነታቸው ደረጃ ዋስትና አስተያየት ለመስጠት ቀጠሮ እንዲሰጠን ጠይቀን፣ ከመጀመሪያውም እንግዲህ የተጠረጠሩበት በሰኔ 15ቱ ጥቃት እጃቸው አሉበት ወይንም ደግሞ ያገኘ ነው የክልሉን ጸጥታ መሪዎች ከመሆናቸው እና በተለይም የተወሰኑት ልዩ ኃይሉንም በቀጥታ የሚያዙ ከመሆናቸው አንጻር ኃላፊነታቸውን ተወጥተዋል አልተወጡም በሚል ደረጃ በተለይ በሕገ መንግስት ስርዓት ላይ የሚፈጸሙ ወንጀሎች ላይ ኃላፊነት አለመወጣት ከሌላው ተራ ኃላፊነት አለመውጣት የተለየ እና ከበድ ያለ ነው። በዛ ደረጃ መወጣት አለመወጣታቸው በተጨማሪ ተጣርቶ ውሳኔ የሚያገኝ እና በዛ የሚያስከስሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከአስር ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸውም ይችል አይደለም። ስለዚህ በዚህ ጉዳይ ዋስትናን ቢፈቀድላቸው እና በውጭ ሆነው ጉዳያቸውን ቢከታተሉ በእኛ በኩል ተቃውሞ እንደሌለ ለፍርድ ቤቱ ገልጸን ፍርድ ቤቱም ግራቀኙን ከሰማ በኋላ በአስር ሺህ ብር እያንዳንዳቸው አስር ሺህ ብር ዋስትና እንዲያመጡና እንዲለቀቁ ወስኗል። ምርመራው ጊዜ የወሰደው ትክክለኛ ውሳኔ ላይ ለመድረስ ማስረጃዎችን ማጣራት አስፈላጊ ስለነበር እንደሆነ ነው የክልሉ አቃቢ ሕግ የገለጹት። ለምርመራ ጊዜ የወሰደው የክልሉ የምርመራ ቡድንም በፖሊስም ከተለያዩ ከጠቅላይ አቃቢ ሕግም ከሌሎች የተውጣጣ ቡድን ጊዜ ወሰደው በምርመራውም ላይ ይግባኝ እየጠየቀ የሄደው መጨረሻው ትክክለኛ እውነት ላይ ለመድረስ ስለሚፈልግ ነው። ከዛ አንጻር ነው። ስለዚህ ከዛ አንጻር በደረስንበት ደረጃ እነሱን አሁን ባለው ደረጃ ዋስትና ሊስከለክላቸው ስለማይችል ዋስትናውን ባለመቃወማችን ፍርድ ቤቱም በዋስትና ሊለቃቸው ይችሏል ከዚህ በኋላስ የሚቀጥለው ምንድን ነው? እንግዲህ ከዚህ በኋላ ዋና ወንጀል አድራጊዎች ላይ የተጣራው ምርመራ መሰረት ክስ የሚቀርብ ይሆናል። ከዛ ውስጥ ደግሞ አሁንም ተጣርቶ ሊያስከስሳቸው የማይችሉ ሰዎች ካሉ ተጣርተው ክስ አይቀርም፣ ውሳኔም ይወሰን ሊኖር ይችላል። ከሰኔ 15ቱ ጥቃት ጋር እጃቸው አለበት ተብለው ከተጠረጠሩት 270 ተጠርጣሪዎች መካከል አሁን ማረሚያ ቤት የሚገኙት ወደ ሰማኒያ የሚጠጉ ተጠርጣሪዎች ብቻ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ተከታዩ ዘገባ ወደ ሐዋሳ ይወስደናል። የእርቅና የሰላም ኮሚሽን አባላት ኮሚሽኑ በደቡብ ኢትዮጵያ ክልል በሚያከናውነው የሰላምና እርቅ ሥራ ጉዳይ ላይ ከክልሉ ምክትል ፕሬዚደንት ጋር ዛሬ መክረዋል። ዮናታን ዘብድዮስ ከሐዋሳ ዝርዝሩን ይዟል። የእርቀ ሰላም ኮሚሽን ሰብሳቢና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ የሱስ አባ ሱራፊኤል እንዳሉት በኢትዮጵያ ሕዝቦች መካከል የቆየውን ቂምና ጥላቻ በእውነትና በፊት ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል። ኮሚሽኑም ይህንን ለማድረግ ከስምንት ወራት በፊት ስራውን ጀምሮና ያሉት ከክልሉ የሰመስተዳደሮች ጋር የሚደረገው ውይይት የዚህ አካል ነው ብሏል። ሀገራችን ኢትዮጵያ በህዝቦቿ አንድነትና ጥረት በልጽጋና ሰላሟ ተጠብቆ እድገቷ እንዲረጋገጥ ለበርካታ አመታት በተለያዩ ማህበራዊ እና ፖለቲካዊ ግጭቶች ምክንያት በህዝቦቿ መካከል የተደራረቡ የቁርሾ ስሜቶችን ለማከም እውነትና ፍትህ ላይ መሰረት ያደረገ እርቀ ሰላም ማውረድ አስፈላጊ ነው። ሂደቱ ህጋዊ መሰረት እንዲኖረው የኤርትሪ መንግስት በኢትዮጵያ ህዝቦች መካከል ሰላም፣ ፍትህ፣ ብሔራዊ አንድነትና እና መግባባት እንዲሁም እርቅ እንዲሰፍን መስራት አስፈላጊ መሆኑ በማመን በአዋጅ ቁጥር 1102/2011 የእርቀ ሰላም ኮሚሽን እንዲቋቋም አድርጓል። ጀርከ ሰላም ሂደቱ መስታካት ዘርፈ ብዙ ጠቀሜታ ያለው መሆኑ ግልጽ ቢሆንም ከነዚህ መካከል መንግስት የያዛቸውን የሰላም እና የልማት ፖሊሶችን እና ስትራቴጂዎቹን በሚፈልገው ፍጥነትና የጥራት ደረጃ ተግባራዊ በማድረግ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ውጤቶችን ለማስመዝገብ የሚያስችለው ምቹ ሁኔታ የሚጥርልን ከመሆኑ በተጨማሪ የኢትዮጵያ ሕዝቦች ተከባብረውና ተጋግዘው በመላ ሀገሪቱ በነጻነት ተንቀሳቅሰው ለመመጽለቅ የተመቻቸ እድል እንደሚፈጠር ይታመናል። የኮሚሽኑ ሰብሳቢ የክልሉ መንግስት ከእርቀ ሰላም ኮሚሽን ጋር ለመስራት ያሳየውን ከፍተኛ ነው ያሉትንም ተነሳሽነት አድንቀዋል። የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳ በበኩላቸው የክልሉን ሰላም ማረጋገጥ ቁጥር አንድና ተቀዳሚ ስራችን ነው፣ ስራው በፍጥነት እንዲያልቅ የክልሉ መንግስት በቂ ድጋፍ ያደርጋል ነው ያሉት። ውጥረት ያለባቸውና ለሰላም እጦት ምክንያት ለሚሆኑ አካባቢዎችም ቅድሚያ መስጠት እንደሚያስፈልግም ጠቁመዋል። ርዕሰ መስተዳድሩ መግባባት መፍጠር፣ እርቅ መፍጠር ትልቅ ስራችን ነው፣ ቁልፍ ስራችን ነው። ስለዚህ በየትኛውም መንገድ ከእናንተ ጋራ ተባብረን እንሰራለን። ይህን በደንብ ላስብበት እፈልጋለሁ። ተችመት እንዲፈጥን ደግሞ እንፈልጋለን። እንዳላችሁት የእርቅ ስራ ሳይንሳዊ የሆነ መንገዱን ተከትለን ለሁሉ ነገር መረጃዎችን አደራጅተን አግባብተን አስክናን ለመውሰድ በጣም ጊዜ ይፈልጋል። በተመሳሳይ ደግሞ እየቆየ በሄደ ቁጥር ደግሞ ተጨማሪ ዋጋ እንዳያስከፍል ደግሞም እንሰጋለን። ስለዚህ ሁለት መንገዶችን መከተል ቢቻልም ጥሩ ይመስለኛል። ጊዜው ውጥረት ባለባቸው አሁንም ተጨማሪ ለሰላም እጦት ምክንያት ይሆናሉ በሚባሉ አካባቢዎች አንድ ቁሙ፣ ይህን አስቁሙ፣ ይህን አረጋጉ፣ ይህን ተገቢ አይደለም ብሎ ምክር ሰጥቶ የሀገሩንም ሽማግሌ የሀገሩንም ባህል ተጠቅሞ መስመር ማስያዝ ያስፈልጋል። በክልሉ በርካታ ባህላዊ የግጭት አፈታት ዘዴዎች መኖራቸውን ገልጠው ይህን ሀብት መጠቀም አለብንም ብሏል። እንዴት እናግዛቸው ያላችሁት፣ ክልላችን ውስጥ ሁሉም ሕዝቦች የራሳቸው ለዘመናት ያቆዩት ባህል አላቸው ግጭት የሚፈቱበት ግጭት መፍታት ብቻም ሳይሆን የበለጠ አብሮነትም የሚያጠናክሩበት በባህሉ መሰረት የደከመ የማይገፋበት ባይ ተግባር የሆነ የማይገፋበት የሚታቀፍበት ብዙ አይነት የሚያኮራን ሴቶች አሉ እና እነዚህ ሴቶች መቆጥቆት ያስፈልጋል ሽማግሌዎቹ ማትጋት ነው ወደ ስራ እንዲገቡ ማድረግ ያስፈልጋል። የኮሚሽኑ አባል ዶክተር አበራ ደረሳ በዙ ወቅት እንዳሉት በህዝብ መካከል ሳይታወቅ የገነገነውን በቀል ቁርሾና ጥላቻዎችን በጥናትና በአገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ የሰላምና የእርቅ ኮሚሽን ይሰራል ነው ያሉት። እነዚህ ያለመግባባቶችና ግጭቶች መንስያቸው ምንድን ነው? አብዛኛዎቻቸውን እናውቃቸዋለን። በኛ እድሜ የነበሩትን ከኛ እድሜ በፊት የነበሩም አሉ ቀደም ብሎ የተከሰቱ ያለመግባባቶች እና ዛሬ የተከሰቱ ያሉ ያለመግባቶች የተያያዙ ናቸው በብዛኛው። ስለዚህ ከምንጩ አይተን ሳይንሳዊ በሆነ መንገድ ተንትነን ህዝቡን አሳትፈን ካልፈታን በስተቀር የሆነ ብራንቹ ላይ ብንጠለጠል እንደገና ብራንቹ ስለሚያፈራ ችግሩ ተመልሶ ይመጣል። ስለዚህ ነው ሰላም ኮሚሽን ዲፕ ሄዶ ወርዶ የተቻለውን ያህል ወደኋላ ተመልሶ የነዚህ ቁርሾች መንስያቸው ምንድን ናቸው? ምናልባት በአብዛኛው ምንሰማማ ነገር አለ። የነዚህ ችግሮች መንስያቸው ፈጣሪዎች አንዳንዴ መንግስት ነው ማን ክዶ ነገር አለ። ኮሚሽኑ ከሃይማኖት አባቶች፣ ከሀገር ሽማግሌዎች ና ከተለያዩ የህብረተሰብ ክፍሎች ከተውጣጡ ጋርም ዛሬ በሐዋሳ ከተማ ተወያይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም ዮናታን እናመሰግናለን። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ማብቂያ በሁለት ቀናት ልዩነት በደረሰ የትራፊክ አደጋ 18 ሰዎች ሞተዋል። መስፍን አራጌ ዝርዝሩን ይዟል። በሁለት ቀናት ልዩነት ሁለት አስርት የሚደርሱ ዜጋዎችን ሕይወት የቀጠፈው የትራፊክ አደጋ ብዙዎቹን የአካባቢውን ሰዎች ድንጋጤ ውስጥ ጥሎ አልፍቷል። የሰቆጣ ወረዳ ፖሊስ ጽሕፈት ቤት ኃላፊ ዋና ኢንስፔክተር ደጀን ወዳጅ አንደኛው የእኛን ወረዳ አልፎ ጻግብጂ ወረዳ የሚባል አለ። ወደዛ ሲሄድ አጋጣሚ ዛን የተፈጠረው ክልል አንድ አካባቢ ትግራይ ክልል አካባቢ ላይ ነው። ሁለተኛው ግን በሰላሳ አንደኛ ወር ሁለት ሺ ሁለት እኛ ጋ ዜሮ ሰባት ወይም ዜሮ ስድስት ጋጥሚያ ላይ ከወልድ ያ ቀጥታ ወደ ሰቆጣ ሲመጣ ጠራሪ ወንዝን አልፎ እዛ አካባቢ ነው የተገለበጠው። እሱ እንግዲህ ወደ ሀያ አምስት ሰዎች አካባቢ ጭኖ ላይ አነስተኛ ህዝብ ማመላለሻ ሚኒባስ ናት። ዳገት ነበር በአጋጣሚ እና ቀጥታ ዳገት ውስጥ ወደ ሶስት መቶ ሜትር የሚሆን ገደል ውስጥ ነው የገባው፣ ሚኒባሱ ማለት ነው። ሚኒባሱ ያኛው ያኛው በተመሳሳይ እሱም ሰዎች ኖሮ ነበረ። እንግዲህ ያው መንገዱ የሚታወቅ ነው። ባስ አልተመደበለትም። ከፍተኛ የሆነ የመንገድ ችግር ከመኖሩ ጋር ተያይዞ እንዲሁ ከመኪና ላይ አካል ሆኖ ህዝብ የሚጓጓዘው እና በዚህ ሲሄድ በአጋጣሚ መንገ ገስቶ ነው ወድቆ እንደዛ የሆነ የአስራ ዘጠኝ ሰዎችን ህይወት ቀጥፎ አስራ ሶስት ሰዎች ላይ ከባድ የአካል ጉዳት ያደረሰው አሳዛኝ ክስተት ከግማሽ ሚሊየን ብር በላይ ለሚገመት የንብረት ውድመትን ምክንያት ሆኗል ነው የተባለው። ለአደጋው መከሰት ተሽከርካሪዎች ከተፈቀደላቸው መጠን በላይ መጫን ቀዳሚው ምክንያት እንደሆነ ይነገራል። በተለይ በሰላሳ የተፈጸመው የትራፊክ አደጋ ከአቅም በላይ መጫን ነው። ሚኒባሳ የመጫን አቅሙ አስራ ሁለት ሰው ነው፣ ነገር ግን የጫነው ሀያ አምስት ሰው ነው እና አቅም በላይ ከጫን ከበተለያየ መንገድ ፍሬንም ሌላው ነገርም በሚገ ሊያስገባ ካለመቻሉ ጋር ተያይዞ ይሄ የፈጠረው ችግር ነው ብለን ነው እኛ ምን ገምተው። አካባቢው ለተሽከርካሪ ምቹ መንገድ የሌለው ከመሆኑ ጋር ተያይዞ በቂ የትራንስፖርት አቅርቦት የለም። ይህ ደግሞ በተገኙ ተሽከርካሪ ህዝቡ ተጨናንቆ ለመሳፈር እየተገደደ ነው ለሚሉ የአካባቢው ነዋሪዎች አስተያየት ዋና ኢንስፔክተሩ ይህን ይላሉ። ያው መንገድ በሌለበት የተለያየ ጥያቄ ብታቀርብ ዋጋ ብዙ ሊኖረው አይችልም። ዞሮ ዞሮ ግን እንደ ጻግብጅ የሚባሉ አንዱ አሁን ይሄ ትላንትና ወዲያ ተገለበጠ ያል ነው ሌሎች አካባቢዎች ላይ አስፈላጊ የሆኑ ባቶች ቢመደቡ የተወሰነ ይቀንሰዋል ተብሎ ይታሰባል። አብዛኛዎቹ በጭነት መኪናዎች ነው ሰው የሚጓጓዘው እና በአስም ስለማይገባ በጣም ተቸግረን ያለ ነው። በሌላ አግባብ የቁጥጥር አግባቡ፣ የመንጃ ፈቃድ አወጣጥ፣ ሌሎች በርካታ ችግሮች ከመኖራቸው ጋር ተያይዞ በየደረጃ ውስጥ ቁጥጥር ያስፈልገዋል የሚል ሀሳቦች ናቸው ያሉ። የህዝቡን ኢኮኖሚያዊና ማህበራዊ ህይወት ያወከው የትራንስፖርት አቅርቦት ችግር ዘላቂ መፍትሄ እንዲያገኝ የሚመለከተው አካል ምን ሀሳብ አለው? አንደኛ እነዚህ ሰዎች እኛ ጋር ትራንስፖርት ቢጠይቁ መመደብ እንችላለን። ነገር ግን የነበሩት እዛ አርሴማ የሚባል አካባቢ ስለነበረ ቀጥታ ከወልዲያ ነው መኪናውን ራሳቸው ናቸው ይዘ የመጡት ከአቅማ በላይ በመጫናዋ ምክንያት ያው የመንገዱም ችግር እንዳለ ሆኖ የተገለበጠችበት ምክንያት ይሄ ነው እንጂ መኪና በመጥፋቱ አይደለም። መኪና እኛ መናኸሪያ ውስጥ እንደ ድሮ አይደለም። አሁን በርካታ ባሶች ገብተዋል፣ ሚኒባሶች ገብተዋል። የተሽከርካሪ ጥረት የለብንም እኛ። ሁለተኛ መኪናው አሁን እያጣራን ነው ከሰሜኑ ሎጋ አንደኛ ሰሌዳ ቁጥሩ አዲስ አበባ ነው የሚለው፣ ስምሪት ተሰጥቶታል ወይ፣ ህጋዊ ትራንስፖርት ነው የሚለውንም ገና እያጣራ ነው ያለው። በተመሳሳይ እንዲ አይነት ችግሮች እንዳይከሰቱ የእናንተ የቁጥጥር አድማስ እስከምን ድረስ ነው የሚሆነው? ከቁጥጥር ጋር ተያያዘ አጋጣሚ ወደቀችበት አካባቢ ያው ከትግራይና ከኛ ትንሽ አንድ ሰባት ወር ስምንት ኪሎ ሜትር አላት ዞኖ ችግሩ ያጋጠመው እዛ አካባቢ ያው የትራፊክ እጥረትም ስላለ እስከዛ ድንበር ድረስ በየቦታው ቦታው የሚመደብ ትራፊክ የለ ነው። በትራፊክ የመንገድነት ቁጥጥር ላይ ክልሉ ሰው ኃይል ማሟላት ስላልቻለ ተደራሽ መሆን አልቻልም። እኛም የገረመን ከወልዲያ ይሄን ያህል ሰው ሀያ አምስት ሰው ትርፍ ጭኖ ሲመጣ እንዴት ወልዲያ ትራፊክ አሳልፈው ቆቦ እንዴት አለፍ አላማጣ እንዴታለፈ ኮረም እንዴታለፈ የሚለው ለእኛም ጥያቄ ሆኖብናል ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ መስፍን ለዘገባው ወደ ተከታዩ የመጽሔት ርዕስ እንሸጋገራለን ከእስላማዊ መንግሥት ቡድን ጋር በተካሄደው ፍልሚያ ውስጥ በዩናይትድ ስቴትስ ለሚመሩት የተባበሩት ኃይሎች ቁልፍ የተባለ ድጋፍ ሲሰጡ የነበሩት ኩርዶች ከሚገኙባቸው አካባቢዎች ፕሬዚደንት ዶናልድ ትራምፕ ጦራቸውን በማውጣታቸው ሰሞኑን ሲነቀፉ ሰንብተዋል። ፕሬዚደንቱ በአካባቢው ወታደራዊ ዘመቻዋን እያሰፋች ባለችው ቱርክ ላይ ማዕቀብ ሊጣልባት ይችላል፣ ለዚያም ዝግጅት ተደርጓል እያሉ ናቸው። በቱርክ የሚደገፉት ሚሊሻዎች በኩርድ ሲቪሎች ላይ እየፈጸሙ ነው የሚባለው ግድያ ዋሽንግተን ውስጥ ስጋቱን አባብሶታል። ሪፖርተራችን ማይክ ኦሱሊቫን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየት አቀርበዋለች። ቱርክ ሰሜናዊ ሶሪያ ውስጥ አሸባሪዎች የምትላቸውን ኩርዶቹን ተዋጊዎች መደብደቧን ቀጥላለች። በቱርክ የሚመራው የሶሪያ ነጻነት ሰራዊት የተባለው አካል ቴል ኦቢያድ የምትባለውን ከተማ ተቆጣጥሮ በድል አድራጊነት ደስታውን ሲገልጽ ነው የተሰማው። ሌባኖስ ቤይሩት ውስጥ ደግሞ ነዋሪዎች ቱርክ በፕሬዚደንቱ ራቼፕ ጣይብ ኤርዶዋን ትዕዛዝ የፈጸመችውን ወረራ ተቃውመዋል። ለንደንም ላይ እንደዚሁ የተቃውሞ ሰልፍ ነበር። በጥቃቱ ከተገደሉ ዘጠኝ ሲቪሎች መካከል ሶስቱን ቱርክ የምትደግፋቸው አማጽያን እንደረሸኗቸው ኩርዶች ለቀስተኞች ተናግረዋል። የዩናይትድ ስቴትስ የመወሰኛው ምክር ቤት ሪፐብሊካን አባል ሊንዚ ግራም ትራምፕ በጸረ የእስልምና መንግስት ቡድን ጦርነቱ የተካፈሉትን ኩርዶች ፊታቸውን ሊያዞሩባቸው ባልተገባ ነበር በማለት ነቀፌታ አሰምተዋል። አንድ ያስተዳደሩ ባለስልጣን ደግሞ ቱርኮችም ኩርዶችም የዩናይትድ ስቴትስ አጋሮች በመሆናቸው ጉዳዩ ውስብስብ ነው ይላሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑችን You have a NATO ally on one hand fighting against the Kurds who were helping us with the fight against ISIS. <laughs> የመከላከያ ሚኒስቴርም የውጭ ጉዳይ ሚኒስቴርም እያነጋገሯቸው ነው። በማናቸውም ጊዜ ማዕቀብ ለመጣል ተዘጋጅተናል። በቱርክ የድንበር ከተማ ላይ ከሶሪያ በኩል ተተኩሶ በነዋሪዎች ላይ ጉዳት ደርሷል። በብዙ አስር ሺዎች የሚቆጠሩ የሰሜን ሶሪያ ድንበር አካባቢ ነዋሪዎች ከመኖሪያቸው እየተሰደዱ ብዙ መቶ ሺህ ተፈናቃዮች ወደ ተጠለሉባቸው ካምፖች እየጎረፉ ናቸው። የቱርክ ፕሬዚደንት ኤርዶዋን ስደተኞች ለጥቃት እንዳይጋለጡ ከውጊያ ነፃ ቀጣና ለማጠር እንደሚፈልጉ ተናግረዋል። ፕሬዚደንት ትራምፕ ቱርክ ማዕቀብ ሊጣልባት እንደሚችል እንድታውቀው መደረጉ ጥሩ ውጤት ሊያመጣ ይችላል ይላሉ። ዲሞክራቶች ግን ፕሬዝደንቱ የቀውሱ አያያዛቸው ትክክል አይደለም በማለት ይተቿቸዋል። አንዱ የመጪው ፕሬዝደንታዊ ምርጫ እጩ ተፎካካሪ ዲሞክራቱ ሴኔተር በርኒ ሳንደርስ ናቸው። አንድ ፕሬዚዳንት ከቱርኩ መሪ ጋር ሲነጋገሩ ቆይተው ስልኩን ዘግተው በትዊተር በነገራችን ላይ ከዓለም እጅግ መጥፎ ሽብርተኞች ጋር ስንዋጋ ሕይወታቸውን ላደጋ አጋልጠው አብረውን ሲሰሩ የነበሩትን ሰዎች ትተናቸው መውጣታችን ነው ሲል ለዓለም ምን እያለ ይሆን? ይህ ለመላው ዓለም የሚያስተላልፈው መልእክት ዩናይት ስቴትስን ማመን አይቻልም የሚል ነው። የሰሜን ሶሪያው ሁኔታ እየተባባሰ ባለበት በአሁኑ ወቅት ተንታኞች እስላማዊ መንግስት ቡድን ሊያንሰራራ እንደሚችልና አካባቢው የባሰ ቀውስ ውስጥ ሊወድቅ እንደሚችል እያስጠነቀቁ ናቸው። ይህ በዚህ እንዳለ ቱርክ ከአምስት ቀናት በፊት ጥቃት በከፈተችባቸው የሰሜን ምስራቅ ሶሪያ ድንበር አካባቢዎች የተጠመዱት በብዙ መቶ ሺዎች የተቆጠሩ ሲቪሎች ሁኔታ በፍጥነት እያሽቆለቆለ መሆኑን የተባበሩት መንግስታት ድርጅት እያስጠነቀቀ ነው። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ከቱርክ ጥቃት ወዲህ ከ130 ሺህ በላይ ሰዎች ከመኖሪያቸው መፈናቀላቸውን ገልጿል። ብዙዎች ከዘመድ ተጠግተው፣ ሌሎች ደግሞ ተፈናቃይ ተቀብለው በሚያስጠልሉ ማህበረሰቦች ዘንድ ገብተዋል ብሏል። በጋራ መጠለያዎች የሚሰፍሩት ተፈናቃዮች ቁጥር እየጨመረ መሆኑንም ነው ኦቻ ያስታወቀው። ጦርነቱ እየተባባሰ ሲሄድ ወደ አራት መቶ ሺህ የሚሆኑ ተፈናቃዮች እርዳታና ጥበቃ ሊያስፈልጋቸው እንደሚችልም ኦቻ አስታውቋል። በርካታ መንግስታዊ ያልሆኑ ድርጅቶች በአካባቢው እንቅስቃሴያቸውን እየቀነሱ ሰራተኞቻቸውን ወደ ሌላ ቦታ እያዛወሩ መሆናቸውንም ኦቻ ጨምሮ አመልክቷል የመንግስታቱ ድርጅት የህጻናት አጣዳፊ እርዳታ ፈንድ ዩኒሴፍም የውሃ አቅርቦት ይዞታው እያሽቆለቆለ መሆኑን ነው የገለጸው ራስ አሊን ላይ ያለው ግዙፍ የውሃ ማስተላለፊያ ጣቢያ ባለፈው ሳምንት በደረሰበት ጥቃት ከጥቅም ውጪ መሆኑን ዩኒሴፍ አስታውቋል አመሰግናለሁ ቆንጂትንና ኦሱሊባንን ክብራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ሆኗል። አዲስ አበባ ላይ አድማጮች ተከታዩ አሁን ስፖርት ነው። አዘጋጅና አቅራቢ ግርማቸው ከበደ። ከስፖርት ዝግጅታችን በፊት የተከበራችሁ አድማጮች የፕሮዲውሰሯ ግብዣ አለ። በነገራችን ላይ ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአሃዱ ራዲዮም ዘጠና አራት ነጥብ ሦስት ላይ ዝግጅቶቻችንን በቀጥታ ልታዳምጡን ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኬቨን ፋውለር ነው። እንግዲህ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድ ናችሁ ያለ ነው። ሰሎሞን አባትና አዳኒት ፍሳዬ ነን። ቀደም ሲል የጠቀስኩት የፕሮዲውሰሯ ግብዣ ያዥልኝ ቀጠሮ በመስፍን አበበ የድሬንና የሐረርን በጎ ቀኖች አስታወሰኝ ብላኛለች። ጋባዣ ፕሮዲውሰሯ ብርሃን ኃይሉ እናመሰግናለን፣ ለዚህ ድንቅ ጣዕመ ዜማ። በ19ና በ25 ሜትር ባንድ አጭር ሞገድ ነው አየር ላይ የምንገኘው። ክቡራትና ክቡራን፣ በናይል ሳትን ቪኦኤ 24 ላይ ያለን አሁን፣ ቅድም በተጠቀሰው መሰረት ተከታዩ ስፖርት ይሆናል። አዘጋጅና አቅራቢ ግርማቸው ከበደ። ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የሴቶች ማራቶን ሬከርድ ከ16 ዓመታት በኋላ መሰበሩ፣ ኪፕቾጌ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን ማግኘት እንደሚፈልግ መናገሩ፣ እንዲሁም የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የአመቱ ምርጥ የወንድ አትሌት እጩዎችን ይፋ ማድረጉ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን ቆዩ። ኬንያዊቷ ብሪጅት ኮስጌ ከ16 ዓመት በላይ የቆየውን የሴቶች ማራቶን ሬከርድን ሰብራለች። በእንግሊዛዊቷ ፓውላ ራድክሊፍ በ2 ሰዓት 15 ደቂቃ 25 ሰከንድ ተይዞ የነበረውን ሬከርድ ኮስጌ ከ80 ሰከንድ በላይ አሻሽለዋለች። ኮስጌ የቺካጎ ማራቶንን በ2 ሰዓት 14 ደቂቃ 04 ሰከንድ ጨርሳለች። በዚህም የሁለቱም ፆታዎች የዓለም የማራቶን ሬከርዶች በኬንያውያን እንዲያዙ አድርጋለች። ኮስጌን ተከትላ ሁለተኛ የወጣችው ኢትዮጵያዊቷ አባብል የሻነ የራሷን ምርጥ ሰዓት ከሦስት ደቂቃ በላይ በማሻሻል በሁለት ሰዓት 20 ደቂቃ 51 ሰከንድ ውድድሯን ጨርሳለች። ሌላኛዋ ኢትዮጵያዊት ገለቴ ቡርቃ ሦስተኛ ወጥታለች። ኬንያዊው ላውረንስ ቼረኖ ባሸነፈበት የወንዶች ውድድር ኢትዮጵያውያኑ ደጀኔ ደበላና አሰፋ መንግስቱ ሁለተኛና ሶስተኛ ወጥተዋል። ታሪክ የሰራው ኤሉድ ኪፕቾጌ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን ማግኘት እንደሚፈልግና በቶኪዮ ኦሊምፒክ መሮጥ አለመሮጡን እንዳልወሰነ ተናግሯል። ባለፈው ቅዳሜ በኦስትሪያ ቬና 42 ኪሎ ሜትር ከ195 ሜትሩን በአንድ ሰዓት 59 ደቂቃ አርባ ሰከንድ በማጠናቀቅ ማራቶንን ከሁለት ሰዓት በታች የሮጠ የመጀመሪያው አትሌት ለሆነው ኪፕቾጌ ሰዓቱ በሬከርድነት አይመዘገብለትም። ኪፕቾጌ አርባ አንድ አሯሯጮችን የተጠቀመ ሲሆን ውሃ ከጠረጴዛ ላይ ሳያነሳ ጊዜ እንዳያባክንም በብስክሌት እየተከታተለ የሚሰጠው ሰው ተመድቦለታል። ነፋስ ፍጥነቱን እንዳይቀንሰውም የመሮጫ ጊዜውና አሯሯጮች በጥንቃቄ ተመርጠውለታል። እነዚህ ጥንቃቄዎች የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር መስፈርትን ስለማያሟሉ ሰዓቱ በሬከርድነት አይመዘገብም። ሆኖም የማራቶን ሬከርድን በ2 ሰዓት 01 ደቂቃ 39 ሰከንድ በመግባት አሁንም እንደያዘ ነው። ማራቶንን ከ2 ሰዓት በታች የመሮጥ ፈተናውንም አልፏል። ለሌሎች ፈተናዎች ከ3 ሳምንት ረፍት በኋላ እንደሚዘጋጅ ተናግሯል። ኪፕቾጌ ትላንት ከደጋፊዎቹ ጋር በፌስቡክ ባደረገው የቀጥታ ጥያቄና መልስ በዚህ ዓመት መጨረሻ በሚደረገው የቶኪዮ ኦሊምፒክ ይሳተፍ እንደሆነ ተጠይቆ ገና እንዳልወሰነ ገልጿል። ረፍት ወስጄ ካገገምኩ በኋላ የትኛውን ማራቶን እንደምሮጥ ወስናለሁ ብሏል። ኪፕቾጌ ከዚህ በተጨማሪ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በትዊተር ኪፕቾጌንና የሴቶች ማራቶን ሬከርድ የሰበረችውን ብሪጅድ ኮስጌይን ማሞካሸታቸውን ተከትሎ ታሪክ ሰሪው ኪፕቾጌ ኦባማን ማግኘት እንደሚፈልግ ምላሽ ሰጥቷል። የሚሮጥ ዓለም ሰላማዊ ስለሆነ ተገናኝተን የሚሮጥ ዓለም ስለምንፈጥርበት መንገድ ብንወያይ ክብር ይሰማኛል ነው ያለው ኪፕቾጌ። ቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እስካሁን በይፋ ምላሽ አልሰጡም። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር የዓመቱ ምርጥ የወንድ አትሌት እጩዎችን ዛሬ ይፋ አድርጓል። በአውሮፓውያን አቆጣጠር በ2019 ዓ ም ድንቅ ብቃታቸውን አሳይተዋል የተባሉ 11 ወንድ አትሌቶች በዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር የባለሙያዎች ቡድን በእጩነት ተመርጠዋል። ከእጩዎቹ መካከል አምስት የዩናይትድ ስቴትስ አትሌቶች ሲገኙበት ከኬንያ ሁለት ከዩጋንዳ ኖርዌይ ባህማስ ና ስዊድን ደግሞ አንዳንድ አትሌቶች ተካተዋል ከቀነኒሳ በቀለ ቀጥሎ የዓለም ሀገር አቋራጭ ና የዓለም ሻምፒዮን 10000 ሜትር ውድድርን በአንድ ዓመት በማሸነፍ የመጀመሪያው አትሌት የሆነው የ5000 ሜትር የዳይመንድ ሊግ ፍጻሜ አሸናፊ የሆነው ዩጋንዳዊው ጆሹዋ ቼፕቴጊ በአመቱ ከተወዳደረባቸው 11 ውድድሮች በአስሩ አንደኛ ሆኖ የጨረሰው እንዲሁም የዳይመንድ ሊግ ፍጻሜ የ1500 ሜትር አሸናፊውና የዓለም ሻምፒዮኑ ኬንያዊው ቲሞቲ ቼሪዮት ከእጩዎቹ መካከል ናቸው ያለፈው ዓመት ምርጥ የወንድ አትሌት ተብሎ የተመረጠውና ባለፈው ቅዳሜ ማራቶንን ከሁለት ሰዓት በታች በመሮጥ በታሪክ የመጀመሪያው አትሌት የሆነው ኬንያዊው ኤሉድ ኪፕቾጌም ለሁለተኛ ጊዜ የዓለም ምርጥ የወንድ አትሌት ለመሆን ይፎካከራል። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ መሰረት ደፋር፣ ገንዘቤ ዲባባ ና አልማዝ አያና ከዚህ በፊት የዓለም ምርጥ አትሌት ተብለው የተመረጡ ኢትዮጵያውያን አትሌቶች ናቸው። የኢትዮጵያ እግር ኳስ ብሔራዊ ቡድን በወዳጅነት ጨዋታ ተሸንፏል። በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን ማጣሪያ እየተዘጋጀ የሚገኘው የኢትዮጵያ ብሔራዊ ቡድን በወዳጅነት ጨዋታ ተሸንፏል። በባህር ዳር ስታዲየም ከዩጋንዳ ብሔራዊ ቡድን ጋር የወዳጅነት ጨዋታ ያደረጉት ዋሊያዎቹ አንድ ለዜሮ ነው የተረቱት። ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙኃን አስተያየታቸውን የሰጡት የዋሊያዎቹ አሰልጣኝ አብርሃም መብራቱ ቡድናቸው ላይ ከጊዜ ወደ ጊዜ መሻሻል እየተመለከቱ እንደሆነ ተናግረዋል። ዋሊያዎቹ በቻን የመካከለኛውና ምስራቅ አፍሪካ ዞን ማጣሪያ የመጨረሻ ዙር የመጀመሪያ ጨዋታ መቀሌ ላይ በሩዋንዳ አንድ ለዜሮ መሸነፋቸው ይታወሳል። የመልስ ጨዋታው በሳምንቱ መጨረሻ የሚደረግ ሲሆን ለቻን ለማለፍ ዋሊያዎቹ ሁለትና ከሁለት በላይ ጎል በማስቆጠር ማሸነፍ ይጠበቅባቸዋል። ዋሊያዎቹ በሩዋንዳ አንድ ለዜሮ የሚያሸንፉ ከሆነ ውጤቱ በመለያመት የሚወሰን ይሆናል። በዛሬ የያዝናቸው የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። ግርማቸው ከበደን እናመሰግናለን። አሁን አፍሪቃ ነክ ርዕሶች ሱዳንን እያስተዳደረ ባለው ሉዓላዊ የሽግግር ምክር ቤት ውስጥ ክርስቲያን መግባቱ በሱዳን ክርስቲያኖች ዘንድ ተስፋ ማሳደሩ ተገልጿል። ክርስቲያኖች በቅድሞው ፕሬዚዳንት ኦመር ሐሰን አልበሽር አገዛዝ ወቅት ለአስሮች ዓመታት አፈና እንደ ተካሄደባቸው ሪፖርተራችን መሐመድ አል አሜን ከካርቱም ያጠናቀረው ዘገባ ይናገራል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች። በቅርቡ ኮፕቲክ ክርስቲያን ለመጀመሪያ ጊዜ የሱዳን ገዢ ሉዓላዊ መማክርት አባል ሆነው ቃለ መሐላ በፈጸሙበት ወቅት የሀገሪቱ ኮፕቲክ ክርስቲያኖች የደስታ በዓል አድርገዋል። የኮፕቲ ክርስቲያኖቹ መሰረት ሰሜን ምስራቅ አፍሪቃ ሲሆን ቁጥራቸው ግማሽ ሚሊዮን እንደሚሆን ታውቋል። ሱዳን ውስጥ ብዛት ካላቸው የክርስትና እምነት ተከታዮች ውስጥ ይፈረጃሉ። 11 አባላት ያለው መማክርት ስልጣን ላይ የሚቆየው ለሦስት ዓመታት የሽግግር ወቅት ብቻ ቢሆንም ራጃ ኒኮላ ኢሳ አብዱልመሲሕ መማክርቱ ውስጥ እንዲያገለግሉ መሰየማቸው በክርስቲያኖች ዘንድ ትልቅ ለውጥ ተደርጎ መታየቱ ተገልጿል። የሱዳን ክርስቲያኖች በሀገሪቱ መንግስት ውስጥ ቦታ ለማግኘት ሲታገሉ መኖራቸውን ኮፕቲክ ክርስቲያን አሚር ጆዜፍ ሱሌማን ገልጸዋል። የሃይማኖት ጭቆናን በሚመለከት አዲስ ምዕራፍ ተጀምረዋል የሚል እምነት አለኝ። የራጃ ኒኮላ መሰየም በሀገሪቱ ላሉት ክርስቲያኖች ብቻ ሳይሆን፣ ለሱዳን ነጻነትም ጭምር ድል ነው። ኮፕቲኮችም ያሉባቸው የሱዳን ክርስቲያኖች ሱዳን ውስጥ በተካሄደ ህዝባዊ መነሳሳትና በወታደራዊ ዋና ጽህፈት ቤቶች አካባቢ ይካሄድ በነበረው የመቀመጥ አድማ ተሳትፈዋል። የቀድሞ ፕሬዚደንት ዑመር አልባሽር ባለፈው ሚያዝያ ወር ከስልጣን እንዲወርዱ ያደረገው ይህ ተቃውሞ መሆኑ የሚታወቅ ነው። በዑመር አልበሽር እስላማዊ አገዛዝ ስር ክርስቲያኖችን የመሳሰሉት በሃይማኖታዊ እምነት አናሳ የሆኑ ማኅበረሰቦች ገደቦችና በደሎች ፈጸሙባቸው እንደነበር የሰብአዊ መብት ተሟጋች ቡድኖች ይናገራሉ። በሱዳን መንግስት ውስጥ የሚሰሩ ክርስቲያኖች በጣም ጥቂቶች እንደሆኑና መብታቸውም ሆነ እንቅስቃሴያቸው እንደሚገደብ ይገለጻል። ተገቢ ፈቃድ የላቸውም በሚል አብያተ ክርስቲያን፣ የኮፕቲክ ትምህርት ቤቶችና የባህል ማዕከሎች ይዘጉ እንደነበር ተገልጿል። ስለ ሱዳን አናሳ ማህበረሰብ ባለሙያ የሆኑት ሳሊ ዚክራ በአልባሸር አገዛዝ ወቅት ኮፕቲክን የመሳሰሉት ክርስቲያኖች የእኩልነት መብት አልነበራቸውም ይላሉ። ሱዳን ውስጥ በኮፕቲክ ክርስቲያኖች ላይ የፖለቲካ ተጽዕኖ የሚፈጽመው የሀገሪቱ ሊቃንና ገዢው መደብ የሁለተኛ ደረጃ ዜጋ አድርገው ስለሚያዩዋቸው ነው። በዚህ የተሳሳተ የግንዛቤ ምክንያትም የዜግነት ግዴታቸውን እንዲፈጽሙ ይጠየቃሉ፣ ነገር ግን የፖለቲካ መብታቸው ይገደባል። በአብዛኛው ክርስቲያኖችና የባህላዊ እምነት ተከታዮች የሆኑት ደቡብ ሱዳናውያን ከብዙ ዓመታት የእርስ በርስ ጦርነት በኋላ ከስምንት ዓመታት በፊት ሉዓላዊት ሀገር ከመሰረቱ ወዲህ ሱዳን ላሉት ክርስቲያኖች ሁኔታው እየከፋ እንደሄደ ተገልጿል። ደቡብ ሱዳን ከመገንጠሏ በፊት ስለ ባህላዊና የዘር ብዝሃነት የምንነጋገርበት ጊዜ የለም። የሕገ መንግሥቱ ዋና ምንጭ እስላማዊ ሕግ ይሆናል ሲሉ አልባሽር አወጁ። በሌላ በኩል ግን ሱዳን ራጅ እኛ የኮፕቲክ ማኅበረሰብ አባላት ባለፈው መንግሥት ሥር ከባድ ጊዜዎች ገጥመውናል። ነገር ግን ከሌሎች የሱዳን ማኅበረሰቦች ጋር ተቻችለን በረመዳን ወቅት ከሙስሊሙ ማኅበረሰብ ጋር እናፈጥር ነበረ። የቀድሞው ፕሬዚዳንትና አንዳንድ ሚኒስትሮች ሳይቀሩ በማፍጠር ሥነ ሥርዓቱ ወቅት ሲገኙ ነበረ። ዩናይትድ ስቴትስ ሱዳንን አሸባሪነትን ይደግፋሉ ከምትላቸው ሀገራት ስም ዝርዝር ካስወጣችባቸው ምክንያቶች አንዱ የሃይማኖት እምነት ነጻነት በመፍቀዷ ነው ተብሏል። ባለፈው ነሐሴ ወር በገዢ መማክርት ውስጥ ከገቡበት ጊዜ አንስቶ ከሱዳን ሸሽተው ወጥተው የነበሩት በብዙ መቶዎች የሚቆጠሩ ኮፕቲክ ክርስቲያኖች ወደ ሱዳን እየተመለሱ ናቸው። ለክርስቲያኖች ከፍተኛ ተስፋ እንዳሳደረም ጠቁመዋል። ነገር ግን በሽግግሩ መንግስት ጀርባ ያለው የሀገሪቱ ወታደራዊ ኃይል በመሆኑ ክርስቲያኖች የሚመኙትን እኩል መብት ያገኙ እንደሆነ አድማጮች፣ ሱዳን ውስጥ በክርስቲያኖች ዘንድ ስላደረው ብሩህ ተስፋ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ ትንገናኝ። በደህና ቆዩ። አሁን ደግሞ የኖቤል የሰላም ሽልማት ምንነትና አንድምታዎቹን የሚተነትን ውይይት እናቀርባለን። የኢትዮጵያው ጠቅላይ ሚኒስትር ዐቢይ አሕመድ የዘንድሮውን የኖቤል የሰላም ሽልማት የማሸነፋቸውን ዜና ተከትሎ የሽልማቱን ምንነት አንድምታና ፋይዳ መልከት የሚያደርግ ቅንብር ነው። ተወያዮቹ አቶ አባተ ካሳ ከዋሽንግተን ዲሲ በሥራ አመራር ላይ ያተኮረው የፋይዳ ትንታኔ መጽሐፍ ደራሲና በቅርቡም ኢትዮክራሲ በሚል ርዕስ አዲስ የመንግሥት አስተዳደር ሥርዓት የሚያስተዋውቅ ጽሑፍ ለንባብ ያበቁ ባለሙያ ናቸው። አቶ ክቡር ገና የኢኒሼቲቭ አፍሪካ ዳይሬክተርና የፓን አፍሪካ የንግድ ምክር ቤት ሥራ አስፈጻሚ ዳይሬክተር ናቸው። አሉላ ከበደ ነው ያወያያቸው። በነገራችን ላይ የተከበራቸው አድማጮች፣ ባለፈው ዓርብ ዜናው ይፋ እንደተደረገ የተካሄደው ይህ ውይይት በአየር ሰዓት መጣበብ ምክንያት በጊዜው ሳይተላለፍ የቀረ መሆኑን ማስታወስ እንወዳለን አሁን ወደ ውይይቱ። አቶ አባተ ካሳ ከዚህ ከዋሽንግተን ዲሲ፣ አቶ ክቡር ገና ከአዲስ አበባ፣ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ባለፉት ጥቂት ሰዓታት ውስጥ ይፋ እንደተደረገው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዓለም ዙሪያ እጅግ የገነነ ክብደት በሚሰጠውና 301 እጩዎች የቀረቡበት የዘንድሮ የኖቤል የሰላም ሽልማት ተሸላሚ በመሆን አንድ መቶኛው የኖቤል የሰላም ሰው ለመሆን በቅተዋል። እስኪ አንድምታውን በመመርመር እንጀምር። ለመሆኑ የዚህ ሽልማት ፋይዳና ትርጉም ምንድን ነው? አቶ ክቡር ከሩቅ ልጀምረ ትልቅ ሽልማት እንደሆነ ማንም ያውቀዋል። በዓለም ዙሪያ የሚታወቅ ሽልማት ነው። ከአፍሪካ እንደ ኔልሰን ማንዴላ፣ ከጥቁር እንደ ማርቲን ሉተር ኪንግ፣ እንደዚህም ደግሞ ከአሜሪካ የተለያዩ ፕሬዚዳንቶች፣ እነ ማዘር ቴሬዛ ተሸላሚዎች ያሉበት ነው። ስለዚህ ቀላል ክለብ አይደለም እና ለዛ መብቃት ማለት በእውነቱ በጣም ትልቅ ደስታና ክብር የሚያሰጥ ነው ብዬ ነው የምገምተው። መልካም አቶ አባተ በርሶም በኩል የኖቤል የሰላም ተሸላሚነት አንድ አፍሪካዊ ይልቁንም ደግሞ የኢትዮጵያ ጠቅላይ ሚኒስትር ማግኘታቸው ምን ትርጉም አለው? በጣም ብዙ ትርጉም ይመስለኛል። የመጀመሪያ ኢትዮጵያዊ በአጭር ጊዜ ከሁለት አመት ባለ የስራ ዘመን በጠቅላይ ሚኒስትርነት ያከናወኑት ብዙ አኩሪ ነገሮች ስለነበሩ ነው። እንግዲህ ቀድሞ የተደረጉት ብዙ ስህተቶች ነበሩ። እነሱን በአጭር ጊዜ ማስተካከል ትልቅ ክብር ሊሰጠው ይገባል እላለሁ። ለዚህ ሽልማት ያበቃቸው ምክንያት የኖርዌጂያኑ የኖቤል ኮሚቴ ሲገልጽ ዓለም አቀፍ ትብብርና ሰላም እንዲሰፍን ይልቁንም ደግሞ ሀያ ዓመታት ለዘለቀው ሁለቱ ጎረቤታም ሀገሮች ኢትዮጵያና ኤርትራ የድንበር ግጭት እንዲያበቃ ሰላም እንዲመጣ ወሳኝ እርምጃ በመውሰዳቸው ይላል። በዋናነት ቀዳሚ ስፍራ የተሰጠው በአካባቢው ሰላም እንዲመጣ ያደረጉት አስተዋጽኦ መሆኑን ያመለክታል። እስኪ ከዚያ ሰ ሀያ አመታት ከዘለቀ ወታደራዊ ፍጥጫ በመለስ የሀገር ውስጥ ጉዳዮችን የሚመለከቱ ሁኔታዎች እናነሳለን። በዚሁ በሁለቱ ሀገሮች ፍጥጫና ጠቅላይ ሚኒስትር አብይ አህመድ ያን ለመቀየር ምን አደረጉ የሚለው ላይ የበኩላችሁን አስተያየት ብትሰጡ። አቶ ክቡር አሁንም ወደ እርሶ ልመለስ። ኤርትራን እና የኢትዮጵያን ጦርነት በሚመለከት እንደሚታወቀው ከጦርነቱ በኋላ ረጅም ጊዜ እንደገና ስምምነቶች ላይ ለመደረስ ተሞክሮ ሁኔታዎች ሳይሳኩ ቀርተው በንጥልጥል ላይ ያለ ጉዳይ ነው። እሳቸውም ስልጣን እንደያዙ በአጭር ጊዜ ውስጥ ያንን ሁለቱ መንግስታት ማለት ነው የኤርትራ ፕሬዚደንት እና ጠቅላይ ሚኒስትር አብይ አህመድ ይህንን ለሀያ ዓመት የቆየው ችግር አጭር ጊዜ ውስጥ የፈቱት ይመስላል እና ብዙውን ሰው ያስደነቀ ነው። ብዙውን ሰው ያስገረመ ነው። ከዛ በኋላ ብዙ ልውውጥም ተደርገዋል። ብዙ ሰዎች ጉዘዋል። ከኤርትራም ወደ ኢትዮጵያ ብዙ ሰዎች መጥተዋል። እንግዲህ እሱ ትልቁና ለዚህ ሽልማት ያበቃቸዋል ያስጠራቸው ነው። በእኔ አስተያየት ውስጥ እንደ ማበረታቻ መሆን አለበት ብዬ ነው የሚታየኝ። መልካም የኖቤል ኮሚቴ ሲገልጽ ይሄ ከፍ ያለ እውቅና ሊሰጠውና ሊበረታታ የሚገባ ስራ ያለውን የኖቤል ኮሚቴ አገር ውስጥ ካሉ እጅግ ከፍ ያለ የገነነ ተስፋ ሰጥቶ የነበረ ኢትዮጵያውያንን ከዳር እስከ ዳር ያነሳሳና በተስፋ የሞላ ሁኔታ ከአንድ ዓመት በኋላ በሀገር ውስጥ ጉዳዮች ውጥረት የነገሰበትና ዘውግ ለይቶ የሚካሄዱ ግጭቶች የበረከቱበትም ሰዓት ነውና ብዙዎች የሚያነሱት ጥያቄ ነው በዚህ የሽልማት ጊዜያቸው በሀገር ውስጥ ላለው ሁኔታ ወሳኝ እርምጃ ይወሰዳል ወይም ደግሞ ሰላማዊ ሁኔታ እንዲመጣ የሚሰሩት ስራ አጽንኦት ሰጥቶ እየተነገረ ነውና፣ አቶ አባተ፣ ይሄ የኖቤል ሽልማት አብሮት ከሚመጣው ተሰሚነትና ተቀባይነት ጋራ በሀገር ውስጥ ያሉ ሁኔታዎችንስ ለማሻሻል እንደምን ሊረዳ ይችል ይሆን? በቅድሚያ የዶክተር አብይ ኖቤል ሽልማት ማሸነፍ ለኢትዮጵያ ትልቅ ክብር ነው። ለማነጻጸር በአንጻሩ መንግስቱ ኃይለማርያም እና መለስ ዜናዊ ለኢትዮጵያ የመጡ ጥፋትና ውርደት ነበር። ዶክተር አበይ ሽልማቱን ያገኙት እውነት ከሆነ ስህተቶችን በማረም ነው። ፈረንጆች እንደሚሉት ኮሬክቲንግ ሚስቴክስ ኢዝ ኦንሊ ሪስቶሪንግ ኖርማሊቲ ይላሉ። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ግሩራ ያቅደዋል ነው ጠይቀው። ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራሉ? ደግሞስ ያፈሩትን ፖለቲካል ካፒታል ተጠቅመው አክራሪ ብሄርተኞችን በድፍረት ተቋቁመው ኢትዮጵያን ከከፋፋዊ የጎታ ፖለቲካ አውጥተው አንድነቷን ለሚጠብቀው ወደ ዜጋዊ ፖለቲካ ኢትዮጵያዊነት መቼ ያሸጋግራሉ? ለእኔ እነኚህ ናቸው ትልልቆቹ ጥያቄዎች እርግጥ አንድ ሰባት ነው ስምንት የሚሆኑ ስህተቶች አርመዋል እንግዲህ በአሁኑ ጊዜ ሰላምና የዲሞክራሲ እጦት ነው ትልቁ ችግር እኮ አንተም አሁን እንዳነሳኸው እና ይህንን መወጣት ከቻሉ ያወን እ አወርዱንም የሰጡት ኮግኒሽንና ኢንከሬጅመንት ነው የሚል እውቅና በመስጠት ላደረጉት ነገርና ደግሞ ለማበረታታት እነኚህን የተጓደሉትን ነገር እንዲጨርሱ እሱ ላይ ነው እንግዲህ፣ እኔ በበኩሌ ተስፋ የማደርገው ይህንን ያረጋሉ፣ ይጠቅማቸዋል። ይህንን ፖለቲካል ካፒታል ግን እንዳያባክኑት ነው የምንሰጋው የማስበው። መልካም። አቶ ክቡር፣ እሳቸው ካሉት የሚጨምረው እንደተባለው ይሄ ሽልማት እስከ ዛሬ ድረስ ላደረጉትም ቢሆን በአንድ በኩል ወደፊት ለሚያደርጉትና ወደፊት ለሚያመጡት ለውጥ፣ የተሻለ ዲሞክራሲ እና የተሻለ ሰላም በሀገሪቷ ውስጥ ሊያሰፍኑ የሚችሉበትን ማበረታቻ የሰጧቸው ይመስለኛል ብዬ በዛው ምደመድመው ነው። መልካም የመጨረሻ ጥያቄ በባጭሩ የምትሰጡት አስተያየት በሀገር ውስጥ ሰላም እንዲመጣ በአመራር ላይ ያሉ ሰዎች ኃላፊነት እና የተሻለ አቅጣጫም በመቀየስ ጭምር ትልቁን ድርሻ ይውሰዱ እንጂ በፖለቲካ እንቅስቃሴ ውስጥ የሚሳተፉ አንዳንድ አነሳሽ የሆኑ እንቅስቃሴዎችንም የሚያደርጉ ሌሎች ወገኖችም ለሰላም መምጣቱ ወሳኝ ናቸውና በግራም በቀኝም የተሰለፉት ኃላፊነት አለባቸውና በእርግጥ ዛሬ በሀገር ውስጥ ባለው ተጨባጭ ሁኔታ መልኩን የቀየረ ሁኔታ ገዝፎ የሚታይበት ሌሎች ወገኖችስ ከዚህ የሰላም ኖቤል ሽልማት ማግስት ምን አይነት ሁነኛ ተጨባጭ ለውጥ እንዲመጣ ሊያበረክቱ ይችላሉ? አስገዳጅ ሁኔታስ ሊፈጠር ይችላሉ ወይ? አቶ አባቴ አሁን እርሶ ላስቀድም። እሺ። እኔ በበኩሌ አንደኛ ይህን የፖለቲካ ፓርቲዎች ጋጋታ በቀነስ ሊሞክሩ ይህንን ማስተካከል ቢችሉ እና የሀሳብ ውድድር እንዲኖር ተወዳዳሪ ፓርቲዎች ቁጥራቸው አሁን ካለበት መቶ ምናምን እሱን መቀነስ ቢችሉ ነው። ኢኮኖሚም ደግሞ እውቀት ተኮር የሆነ ኢኮኖሚ ቢሆን እና ከጥገኝነት ማነቆ ለማውጣት ቢሞክሩ፣ ይህን አይነት ፖሊሲ ቢሞክሩ ትልቅ ለውጥ ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ። አቶ ክቡር የመጨረሻ ዕድል የእርስዎ ነው። ከጠቅላይ ሚኒስትሩ ቢሮ የወጣ መግለጫ ይሄን እውቅናና ክብር የተሰጠበት ሁኔታ እያከበርን ሳለን ሁሉንም ኢትዮጵያውያንና የኢትዮጵያ ወዳጆች ሰላም ጎን እንዲሰለፉ እንጋብዛለን ይላል። ሰፊ ዝርዝር የያዘ መግለጫ ነው። በእንግሊዝኛ የቀረበ ሀሳብ ነው፣ በግርድፉ እየመለስኩ ያለሁት። የተስፋ አድማስ ይሰፋል፣ አዲስ የተስፋ አድማስ ይታያል። ለበለጸገችና ቀጣይ አገር እጣ ይላል ጽሑፉ። የጠቅላይ ሚኒስትሩ የአመራር እርምጃዎች እንዳሉ ሆነው የሌሎችንም በአሁኑ ሰዓት አሉታዊ ሚና የተጫወቱም ወገኖች ወደሚፈለገው አቅጣጫ እንዲመጡ ምን ተጽዕኖ ሊያሳድርስ ይችል ይሆን? ምክንያቱም ይሄ የሽልማት በእርግጥም በውጭ በኖርዌጂኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው ነገር ግን ሀገር ውስጥ ያልተጠበቀን በመሆን በመሆኑ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ሊወጡ ይችላሉ የሚባልበት ወቅት ስለሆነ የምርጫም እየተቃረበ ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው። ስለዚህ ህዝቡ በኩል ይሄ ሽልማት ህዝቡ በአንድ በኩል እስካሁን ድረስ እኔ አሁን ከሰማሁ ጊዜ ጀምሮ በሄድኩበት ቦታ በሙሉ የደስታ ስሜት አለ፣ ግን የደስታው ስሜት ዛሬ ብቻ እንዳይሆን እና ሌሎችም ቅድም እንደተባለት የፖለቲካ ተሳታፊዎች ይሄንን ምልክት ይሄንን ትልቅ አቅጣጫው ሁሉም ተሰባስቦ የዚህችን ሀገር እጣ ፈንታ እንዲያስተካል ትክክል ነው። እንግዲህ የሁላችንን ምኞ በመሰረቱ ይሄ ሽልማት አልፋና ኦሜጋ ሆኖ መታየት የለበትም ባይ ነኝ። ማለት አንዳንድ ጊዜ እንዲህ አይነት ሽልማቶች ለተሰሩት ስራዎች በሙሉ የሚሰጥ ወይም ደግሞ ለተሰጡት አገልግሎቶች በሙሉ ታይቶ፣ ለምሳሌ ቅድም እንደጠቀስኩት ለማዘር ቴሬዛ ቢሰጥ ማንንም አያነጋግርም። ብዙም አይጠበቅባቸውም። ከሰሩት ወጭ ከዚህ በላይ ሰርተዋል እየሰሩም ያለው ተብሎ ተቀባይነት ይኖረዋል። ያሁኑ ግን ከፈተና ጋር ነው የተሰጠው። ይሄ ሽልማት በአንድ በኩል እስካሁን ድረስ ለተደረገው ጥሩ ተስፋ ለሰጠ ስራ ሲሆን የሚቀጥለው ደግሞ በዛ መልኩ ይህን ሽልማት አንድ ላይ እንዲያከብሩትም ይጠበቃል ብዬ ነው የምገምት። አመሰግናለሁ። አቶ ክቡር ገና የኢኒሽቲቭ አፍሪካ ዲሬክተርና እንዲሁም የፓን አፍሪካ ንግድ ምክር ቤት አስፈጻሚ ዲሬክተር፣ አቶ አባተ ካሳ የፋይዳ ትንታኔና የኢትዮክራሲ ደራሲ እንግዶች፣ የሁለታችንም በድጋሚ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እሺ ያሉ እግዜር ይስጥልኝ። እኔም አመሰግናለሁ ተሳታፊዎችን ሁሉ ክቡራትና ክቡራን አድማጮች ልክ በዚህ ሰሞን የዛሬ አምስት መቶ ሀያ ሰባት ዓመት አካባቢ አንድ ትልቅ ስህተት ተሠራ በዚች ምድር ላይ ያ ስህተት ለዚህ አሁን አሜሪካ እያልን ለምንጠራው ክፍለ አህጉር መገኘት መታወቅ ምክንያት ሆነ ክሪስቶፈር ኮሎምበስ ወደ እስያ የተጓዘ መስሎት ወደ ህንድ ማለት ነው ወደ ምሥራቅ ተጓዘና ወደ ምዕራብ ተጓዘና የአሁኗን አሜሪካ አህጉር አገኘ። አሁን አሜሪካውያኑ የዛሬውን ዕለት የክሪስቶፈር ኮሎምበስ ወይም የኮሎምበስ ቀን እያሉ ያከብሩታል። የዛሬ ሰማንያ ስድስት ዓመት ነው ይሄ የተወሰነው በተወካዮች ምክር ቤቱና በፕሬዚደንት ሩዘቬልት ትዕዛዝ። ለምሽቱ ያሰናደናቸው ዝግጅቶች ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታቸው ሰሎሞን አባተና፣ አሁን ትግርኛ ይቀጥላል። በእኛ በኩል ሰላም ደናደሩ